አራቱ የኦሮሞ ፌዴራላዊ ኮንግሬስ አመራር አባላትን ጨምሮ የቀረበባቸውን ክስ እንዲከላከሉ የተበየነባቸው ተጠርጣሪዎች የመከላከያ ምስክሮቻቸውን ዛሬ ማሰማት ጀምሩ። አቶ በቀለ ገርባ ለፍርድ ቤቱ በሰጡት ቃል ስልጣንን ከሕገ መንግስታዊ ስርዓት ውጭ ለመያዝ ፍላጎትም ምኞትም ኖሯቸው እንደማያውቅ ተናግረዋል። መለስካቸው አመሀ ተከታትሎታል። እነ ጉርሜሳ አያኖ በሚል መዝገብ አቃቢ ሕግ ከዓመት በፊት ክስ ያቀረበባቸው አስራ ሰባት ተጠርጣሪዎች የመከላከያ ምስክሮቻቸውን ቃል ማሰማት ጀመሩ በተለይም ከትናንት አንስቶ አራቱም የኦፌኮ አመራር አባላት ማለትም አቶ ጉርሜሳ አያኖ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላና አቶ በቀለ ገርባ ህጉ በሚፈቅደው መሰረት የየግላቸውን የተከሳሽነት ቃል ለፍርድ ቤቱ ሰጥተዋል። በዚሁ አኳየ አቶ በቀለ ገርባ እንደተመሠረተባቸው ክስ በአቃቤ ህግ እንደ ማስረጃ የቀረበባቸውን የብሔራዊ መረጃና ደህንነት አገልግሎት በተለያዩ መንገዶች አግኝቻቸዋለሁ ያላቸውን ማስረጃዎች ያስተባበላል ያሉትን ቃል ሰጥተዋል። ከሰጡትም ቃል ከጠበቆቻቸው መካከል አቶ አብዱልጀባር ሁሴን ያወሱት ህገ መንግስቱን በኃይል ለመናድ ተንቀሳቅሰው እንደማያውቁ የሚያመለክተውን ነበረ። የኋላ ታሪካቸውን አንስተው እኔ መቼም ቢሆን የኋላ ከፓርቲው አባላት ጋር የማደርጋቸው ነገሮች በሰላማዊ ትግል ያለኝን እምነት የሚያንጸባርቁ ፈጽሞ ፈጽሞ ስልጣንን ከህገ መንግስታዊ ስርዓት ውጭ ለመያዝ ይማልጠር ምኞትም እምነትም ያልነበረኝ ሰው ነኝ ብሎን የገለጹት ይህ አባባላቸውን የሚያስረዳላቸውም ድርጊታቸው ጭምር እንደሆነ አቶ በቀለ ገርባ ማስረዳታቸውን ጠበቃቸው አቶ አብዱል ጀባር ሁሴን አውስተዋል። ትዊተር፣ ፌስቡክ ገጼ ላይ ሀያ የሚያክሉ ነጥቦችን ዝርዝሬ ሰላማዊ ሰልፍ እየወጣ ነው ህዝቡ። ሰላማዊ ሰልፍ የሚወጣ ህዝብ ማክበር ያለበት ከብሄር ጋር ከሃይማኖት ጋር አንዱ የአንዱ ብሄር ሳይነካ ንብረት የመንግስት የግለሰብ ንብረቶች ሳይጠፉ ሰው ቅሬታው መግለጽ አለበት እንጂ በምንም መልኩ ወደ ውገትና ብጥብጥ የሚያስገባ ቃልም አመራርም አልሰጠውም። አቶ ጉርሜሳ አያኑ በበኩላቸው በክሳቸው እንደተመለከተው እና የአቃቤ ሕግ ማስረጃ አስረድተዋል እንደተባለው ወደ ቡራዩ የሄዱት አመፅ ለመቀስቀስ ሳይሆን ህዝባዊ ስብሰባ ለማስፈቀድ የፓርቲያቸውን ደብዳቤ ለሚመለከተው የመንግስት አካል ሊያስገቡ እንደሄዱ ከፓርቲያቸውም ደንብና መመሪያ ውጭ ተንቀሳቅሰው እንደማያውቁ ማስረዳታቸውን ጠበቃው ተናግረዋል። በዛሬ ዕለትም ተከሳሾቹ ሁለት ምስክሮቻቸውን አሰምተዋል። ፍርድ ቤቱ ምስክሮቹን ለመስማት ከትናንት ነሐሴ 8 እስከ 12 2009 ዓ ም ያሉትን ቀናት በቀጠሮ መያዙ አይዘነጋም። የፌዴራሉ ከፍተኛ ፍርድ ቤት አራተኛው ወንጀል ችሎት በእናቶ ጉርሜሳ እያነው መዝገብ ከተከሰሱት 22 ሰዎች መካከል አምስቱን በነጻ ሲያሰናብት 17ቱን እንዲከላከሉ ብይን መስጠቱ ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ God Dees.